ከዓለም ሕዝብ ከግማሽ የሚበልጠው ማህበራዊ ጥበቃ የማያገኝና ማለቂያ በሌለው የድህነት ቀለበት ውስጥ የሚኖር ነው ሲል ዓለም አቀፍ የስራ ድርጅት አስታወቀ። ድርጅቱ ይህንን ያስታወቀው ትናንት ዋና መስሪያ ቤቱ የሚገኝበት ጄኔቫ ላይ ባወጣው የዓለም የማህበራዊ ጥበቃ ሪፖርት ላይ ነው። ሪፖርተራችን ሊሳሽ ላይን ከጄኔቭ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። በዘንድሮ የዓለም ህዝብ ብዛት ግምት መሰረት ወደ 8 ቢሊዮን ከሚጠጋው ሰው 55 ከመቶ ወይንም አራት ቢሊዮኑ አንዳችም አይነት ማህበራዊ ጥበቃ የለውም። ይህንን ሁኔታ ጨርሶ ተቀባይነት ሊኖረው የማይችል ሲሉ የዓለም የስራ ድርጅት የአይኤልኦ ዋና ዳይሬክተር ጋይ ራደር ገልጸውታል። ማለት ነው ማለት ነው ይህ ማለት ምንም ዐይነት የሕፃናት እንክብካቤ ድጋፍ፣ አንዳችም የእናትነት ድጎማ፣ ምንም የሥራ አጥ መድህን፣ የአካል ጉዳት ጥበቃ፣ የአዛውንቶች ጡረታ አያገኙም ማለት ነው በማኅበራዊ ዋስትና ሥርዓቱም ውስጥ በንቃት አይሳተፉ። የዚህ ሁኔታ መዘዞችም እጅግ የከፉና በገሃድ የሚታዩ መሆናቸው በአይኤልኦ ሪፖርት ላይ ተጠቁሟል። የማኅበራዊ ጥበቃ መጥፋት ሰዎችን ለበሽታ፣ ለድህነት፣ ለኑሮ ልዩነት መስፋፋት፣ ለማኅበራዊ መገለልና ለመሳሰሉ የከፉ ሁኔታዎች እንደሚዳረግም አስታውቋል። ሪፖርቱ መንግሥታት ለህዝቦቻቸው ማኅበራዊ ጥበቃ ነዋይ ቢያፈሱ እንደሚጠቀሙ የአይኤልኦ ዳይሬክተር ራይደር ለቪኦኤ ገልጸዋል። social protection is a human right and, and we should be pursuing it because it is a human right ማህበራዊ ጥበቃ ማግኘት ሰብአዊ መብት ነው። እንዲከበር ግፊት የምናደርገውም ሰብአዊ መብት ስለሆነ ነው። በተጨማሪ ግን ማህበራዊ ጥበቃዎች ባሉበት በተሳለጠ ሁኔታ በሚሰሩበት አንድ ሰው ከሕፃንነት እስከ ሽምግልና ዓመታት ያለውን የጥበቃዎች ምህዋርና ዑደት ሲመለከት የምጣኔ ሀብት ትርፎችን ወይም ጥቅሞችን በስፋት ማፈስ እንደሚቻል በተጨባጭ ማሳየት የሚቻል ሊያስችሉ ማስረጃዎች አሉ። የማህበራዊ ጥበቃ መጥፋት ወይንም መጓደል እጅግ አሳሳቢ በሆነ ሁኔታ ጎልቶ የሚታየው በአፍሪቃ በኤሲያና በአረብ አገሮች ውስጥ መሆኑን የአይ ኤል ኦ ጥናት አሳይቷል። እነዚህ ሀገሮች ደግሞ ቢያንስ ቢያንስ መሰረታዊ የማህበራዊ ጥበቃ አገልግሎቶችን ለመዘርጋት በሚያስችል ሁኔታ መንግስታዊ በጀቶቻቸውን እንዲያሳድጉ አይ ኤል ኦ ጠይቋል።